ትኩረት በአፍሪካ በቡሩንዲ ምክር ቤታዊ እና ፕሬዝደንታዊ ምርጫ የተሸነፉት የሀገሪቱ ተቃዋሚ ፓርቲ መሪ አጋቶን ሩዋሳ ፕሬዝደንት ፒየር ንኩሩንዚዛ በሚመሩት መንግስት ውስጥ ለመሳተፍ ወሰኑ። ሩዋሳና የቡሩንዲ መንግስት አብረው ለመስራት የደረሱት ስምምነት ቡሩንዲን ከምትገኝበት ደም ያፋሰሰ ቀውስ ያላቅቃት ይሆን የብዙዎች ጥያቄ ነው። ከምክር ቤታዊውና ፕሬዝደንታዊው ምርጫ በኋላ በወቅቱ ቡሩንዲ ውስጥ አዳጋቹ የፖለቲካ ሂደት ተጀምሯል። በአወዛጋቢው ፕሬዝደንታዊ ምርጫ ድጋሚ መንበረ ስልጣኑን በያዙት ፒየር ንኩሩንዚዛ አመራር የወደፊቱ የቡሩንዲ ዕጣ ፈንታ የተረጋጋ ሊሆን እንደሚችል ብዙዎች ቢመኙም ይህ ምኞታቸው ገሃድ ሊሆን መቻሉ አጠራጣሪ መሆኑን ታዛቢዎች ይናገራሉ። የፕሬዝደንት እንኩሩንዚዛ የሲኤንዲዲ ኤፍዲዲ ፓርቲ ባለፈው ምክር ቤታዊ ምርጫ ከ122 መንበሮች 86ቱን ማግኘቱ የሚታወስ ነው። ይሁንና ሲኤንዲዲ ኤፍዲዲ ፓርቲ የብዙሃኑን ድምፅ ቢያገኝም ሀገሪቱን ለብቻው ሊመራ አይችልም። የ300 ሺህ ሰዎች ሕይወት ያጠፋውን የቡሩንዲን የእርስ በርስ ጦርነት ያበቃው እንደ አውሮፓውያን ዘመን አቆጣጠር በ205 ዓመተ ምህረት በአሩሻ ታንዛኒያ በተደረሰው የሰላም ስምምነት መሠረት የቡሩንዲ ፕሬዝደንትና ምክትል ፕሬዝደንት የተለያዩ ፓርቲዎች አባላት መሆን አለባቸው። ይህ የቡሩንዲ ተቃውሞ ፓርቲዎች ላልደገፉት የሀገሪቱ የፖለቲካ ሂደት ትልቅ ፈታኝ ሁኔታ ፈጥሯል። እንደሚታወቀው ተቃዋሚዎች እንኩሩንዚዛ የሀገሪቱን ሕገ መንግሥት በመጣስ ለሶስተኛ የስልጣን ዘመን እንደሚወዳደሩ ያስታወቁበትን ድርጊት በመቃወምና አጋቶን ሩዋሳና ሻርል እንዲቴ የመሩት አሚዜሮ ዩ አባሩንዲ የተባለውን የተቃዋሚ ፓርቲዎች ህብረት እጩዎችን ለማስፈራራት መንግስት በምርጫ ዘመቻ ወቅት የኃይል ተግባር ተጠቅሟል። ሀሳብን በነፃ መግለጽ እንዳይቻልም የሀገሪቱን የግል የመገናኛ ብዙሃንን የዘጋበትን እርምጃም በመቃወም ከምክር ቤታዊውና ከፕሬዝደንታዊው ምርጫዎች ርቀዋል። እንደሚታወቀው ዓለም አቀፉ ማኅበረሰብና የአካባቢ ታዛቢዎችም ምርጫውን ዓለም አቀፍ መለኪያዎችን ያላሟላ ነፃና ትክክለኛ ያልነበረ በሚል ወቀሳ ሰንዝረዋል። የተቃዋሚው አሚዜሮ ዩ አባሩንዲ ህብረት እጩዎች በምክር ቤታዊው ምርጫ ሳይሳተፉ ቢቀሩም ግን በምክር ቤቱ ውስጥ 21 መንበሮችን አግኝተዋል። በተመሳሳይ ሁኔታም በምህፃሩ ኤፍኤንኤል በሚል መጠሪያ የሚታወቀው የተቃዋሚው የነፃነት ብሔራዊ ኃይል ፓርቲ መሪ አጋቶን ሩዋሳ በፕሬዝደንታዊው ምርጫ ላለመሳተፍ ከምርጫው ጥቂት ቀደም ሲል ቢወስኑም ፕሬዚደንቱ 69 ከመቶ የመራጭ ድምፅ ባገኙበት ምርጫ ሩዋሳ 18.9 ከመቶ የመራጩን ድምፅ አግኝተዋል። ለዚሁ አስገራሚ ሂደት የቡሩንዲ አስመራጭ ኮሚሽን የሰጠው ምክንያት የተቃዋሚ እጩዎች ስም ከምርጫው እንዲሰረዝ ከተቃዋሚዎች ዘንዳ ይፋ ማመልከቻ ባለመቅረቡ ለህትመት የተሰጡትን የምርጫ ወረቀቶች ማስቆም አልተቻለም የሚል ነበር። ባለፈው ማክሰኞ የመጀመሪያውን ጉባኤውን እየከፈተውና አጋቶን ሩዋሳና ሀያ የኤፍኤንኤል ፓርቲያቸው አባላት የተገኙበት አዲሱ የቡሩንዲ ምክር ቤት ሩዋሳን ምክትል አፈ ጉባኤ አድርጎ መርጧል። ሩዋሳም ምርጫውን ተቀብለውታል። ለዚህም ምክንያታቸውን ሲገልጹ ስልጣኑን የተቀበልነው የቡሩንዲ ሕዝብ ለውጥ በመፈለጉ ነው እና ሕዝቡ ያሳየውን ፍላጎት ልናከብርና ተግባራዊ ልናደርግ ይገባል ባይ ነኝ። የሕዝብን ስሜት የማያዳምጥ መንግስት ስኬታማ ሊሆን አይችልም። ትልቁ ስራ እንግዲህ የብሩንዲ ሕዝብ ሊደርስበት የሚፈልገውን ለይቶ ማወቅ ነው። አኳ አስፒር ሎፔፕል ቡሩንዲ በዚህም አጋቶን ሩዋሳ ከንኩሩንዚዛ የሲኤንዲዲ ኤፍዲዲ ፓርቲ ጋር የብሔራዊ አንድነት መንግስት ለመመስረት ባለፈው ሳምንት ያቀረቡትንና ከመንግስቱ በኩል ተቀባይነት ያገኘውን ሐሳባቸውን ተግባራዊ ለማድረግ ዝግጁ መሆናቸውን አሳይተዋል። የምርጫውን ውጤት መንግስት ለራሱ እንዲመቸው አድርጎ ያወጣው ቢሆንም ይህ መብታችንንና የመንቀሳቀስ ነጻነታችንን በማስከበሩ ጥረታችን ላይ ማለትም እንደ ዋነኛው የተቃዋሚ ፓርቲ ልንጫወተው የሚገባንንና በሀገራችን ታሪክ ውስጥ ከአሁን ቀደም የታየውን ሚናችንን ማገድ አይኖርበትም። ይኸው የአጋቶን ሩዋሳ አቋም ከሌሎች የቡሩንዲ ተቃዋሚ ፓርቲዎች ጠንካራ ትችት ገጥሞታል። በምህፃሩ ዩፕሮና የሚባለው የብሔራዊ መሻሻል ህብረት ፓርቲ መሪና ዋነኛው የአጋቶን ሩዋሳ ተጓዳኝ የሻርል እንዲቴ ቃል አቀባይ እንዳስታወቁት እሩዋሳ በዚሁ እርምጃቸው የፓርቲያቸውን ፖለቲካዊ ውድቀት አረጋግጠዋል። አሚዜሮ ይ አባሩንዲ በተባለው የተቃዋሚ ፓርቲዎች ህብረት ውስጥ በተጠቃለሉት የቡሩንዲ ተቃዋሚ ፓርቲዎች መካከል በወቅቱ የሚታየው ክፍፍል በሃምበርግ ከተማ የሚገኘው በምህፃሩ ጊጋ የተባለው የጀርመናውያኑ የፖለቲካ ጥናት ተቋም የቡሩንዲ ተመራማሪ ወይዘሮ ዩሊያ ግራው ፎግልን እምብዛም አላስገረመም። ምክንያቱም እንኩሩን ዜዛ ለሶስተኛ ዘመነ ስልጣን እንዳይወዳደሩ የማከላከሉ ጥረታቸው ነበር። ፓርቲዎቹን ያስማማ ብቸኛው ጉዳይ ሩዋሳ ከመንግስት ጋር በአንድነት ለመስራት መስማማታቸው፣ ከውስጥ ሆነው በፖለቲካው ሂደት ላይ መወሰን እንዲችሉ መሆኑን አመልክተዋል። ዩሊያ ግራው ፎግልም ከዚሁ ጋር የሚቀራረብ አስተያየት ነው የሰጡት። ተቃዋሚው ወገን አሁን በመንግስት ምስረታው ሂደት ውስጥ በተካተተበት ሁኔታ ምናልባት እንደ ጎርጎሮሳውያን አቆጣጠር ከ2010 ዓም ምርጫ ትምህርት ቀስሞ ሊሆን ይችላል። ተቃዋሚዎች ያኔ ታዛቢዎች ነፃና ትክክለኛ ነበር ካሉት ምርጫ ርቀው ነበረ። በዚሁ እርምጃቸው የተነሳም ለቀጠሉት አምስት ዓመታት ከሀገሪቱ ፖለቲካዊ ሂደት ራሳቸውን አግልለዋል። በሚቀጥለው አንድ ዓመት ቡሩንዲ ውስጥ ዴሞክራሲያዊ ምርጫ የሚካሄድበትንና አምስት ዓመት የሚዘልቀው የሀገሪቱ ፕሬዝደንት የስልጣን ዘመን የሚያጥርበትን ሀሳብ አጋቶን ሩዋሳ ለብሔራዊ አንድነቱ መንግስት ምስረታ እንደ ዋነኛ ቅድመ ግዴታ አቅርበዋል። እያመ ቢሆን ግን እንኩሩንዚዛ ባለፉት ዓመታት ለቡሩንዲ መረጋጋት ትልቅ ድርሻ ማበርከታቸውን በማስታወቅ ሀሳቡን ውድቅ አድርገውታል። ይሁን እንጂ የፕሬዝደንቱ ገጽታ በተለይ ካለፉት ወራት ቀውስ ወዲህ ይበልጡን እየተበላሸ መሄዱን ነው ዩሊያ ግራውፎግሌ ያስታወቁት። ንኩሩን ዚዛ ባለፉት አስር ዓመታት በሀገሪቱ ሰላምና መረጋጋትን ያረጋገጡ ፕሬዚዳንት አድርገው ለማቅረብ ነው የሚሞክሩት። እርግጥ አሁንም በአንዳንድ የገጠሩ አካባቢ ሰፊ ድጋፍ አላቸው። ይሁንና ለሚቀጥሉት አምስት ዓመታት የሚቆይና በሳቸው መሪነት የሚተዳደር የብሔራዊ አንድነት መንግስት ብሩንዲን አያረጋጋም። እጩነታቸውን በመቃወም ባለፉት ወራት የተካሄደው ግዙፍ ተቃውሞ በተለይ በአንዳንድ አካባቢዎች በቀል ቀላሉ የማይጠፋ ዘላቂ ውጥረት ፈጥሯል። ይህ ይህ በዚህ እንዳለ በውጭ ሀገራት የሚገኙ ብዙ የቡሩንዲ ተቃዋሚ ቡድኖች አጋቶን ሮዋሳን እና የኤፍኤልኤን ፓርቲያቸውን በማግለል ለስብሰባ በአዲስ አበባ እንደሚገኙ ተሰምቷል። በስብሰባው ከሚካፈሉት መካከል አንዱ የሆነው የአርበኞች ምክክር ፓርቲ ፕሬዚደንት አኒሴ ኒዮንኩሩ ቡድኖቹ ከእንኩሩንዚዛ ጋር መደራደር እንደማይፈልጉ በማስታወቅ እንኩሩንዚዛ በስልጣን የሚቆዩበት ድርጊት ቡሩንዲን እንደገና ወደ እርስ በርሱ ጦርነት ሊያመራት ይችላል በሚል መስጋታቸውን ገልጸዋል። የኃይል እርምጃ በሚወስደው የንኩሩንዚዛ አገዛዝ አንጻር ለመታገል የጦር መሳሪያ ለማንሳት የሚፈልጉ ሰዎች አሉ። ይህ አይሆንም ብዬ ለመናገር አልችልም። ባለፈው ሳምንት እንኳ በደቡብ፣ ከሁለት ሳምንት በፊት ደግሞ በሰሜኑ የሀገሪቱ ክፍል ውጊያ ተካሂዷል። ሰዎች በተለያዩ ቦታዎች ራሳቸውን በጦር ቡድን እያደራጁ ነው። እስካሁን ብዙ ደም ፈሷል። ወደፊት የብሩንዲ ዜጎች ደም እንዲፈሳ አንፈልግም። በሀገራችን ላይ ይህ መድረሱ አሳዛኝ ነው። Et c'est dommage pour, euh, pour notre pays.